the voice of America. ላለፉት አስራ ሶስት ቀናት በማዕከላዊ የወንጀል ምርመራ ጣቢያ ያለምንም ግንኙነት ታስረው ከቆዩት ጋዜጠኞችና የዞን ዘጠኝ ጦማር ጸሐፊዎች መካከል ስድስቱ ታሳሪዎች በዛሬው ዕለት ፍርድ ቤት ቀርበዋል። ፖሊስ በሽብር ወንጀል መጠርጠሩን ገልጾ የአስር ቀናት ተጨማሪ የምርመራ ጊዜ እንዲሰጠው ጠይቆ ፍርድ ቤቱ ፈቅዶለታል። የሕቡዕ ድርጅቶች አባል መሆናቸውን ለፍርድ ቤቱ ያስታወቀው ፖሊስ ገና ያልተያዙ ግብረአበሮቻቸውን እያፈላለኩኝ ነው ብሏል። የጋዜጠኞቹና ጸሐፊዎቹ ይዞታ እንዳሳሰባቸው የዓለም አቀፍ የመብት ተሟጋች ድርጅቶችና መንግስታት ተቃውሞ በማሰማት ላይ ናቸው ናቸው። መለስካቸው አምሀ በአራዳ ፍርድ ቤት ዝግ ችሎቱን ከውጭ ሆኖ ተከታትሎ የሚከተለውን ዘገባ ልኮልናል። የችሎቱን ሂደት ለጋዜጠኞች የገለጹት የተጠርጣሪዎቹ ጠበቃ አቶ አምሃ መኮንን እንዳብራሩት ፖሊስ በተጠርጣሪዎች ተስፋ አለም ወለየስ፣ አስማማው ኃይለ ጊዮርጊስ፣ ዘላለም ክብረት፣ ናትናኤል ፈለቀ አጥናፉ በርሄና ኤዶም ካሳይ ላይ ቀደም ሲል ጠርጥሬያቸዋለሁ ካለው ውዥንብር የመዛት ወንጀልና ሌሎች ወንጀሎች ዛሬ ያቀረበባቸው ጥርጣሬዎች ከፍ ያሉ ናቸው ብለዋል። ተጠርጣሪዎቹ ስማቸውና ቁጥራቸው ካልተጠቀሱ አሸባሪ ድርጅቶች ጋር ግንኙነት እንዳላቸውና ስልጠናም እንደወሰዱ ፖሊስ ጥርጣሬ አለኝ ብሏል። አቶ አማሃ እንዳብራሩት ፖሊስ ክሱን ሲያጠናክር ተጠርጣሪዎቹ ከውጭ ባገኙት ገንዘብና ቁሳቁስ የሽብር ተልኳቸውን ለማሳካት በህቡ ተደራጅተው ሲሰሩ እንደነበረም ለፍርድ ቤቱ ገልጿል። እስከ ዛሬ በዚህ የህቡ ድርጅት አብረዋቸው ሲሰሩ ቆይተዋል ያላቸውን ተጠርጣሪዎች ገና እያፈላለገ እንደሆነና የሚተረጎሙ ሰነዶች እንዳሉት ለፍርድ ቤቱ በመግለጽ ሰፊ የምርመራ ስራ እንዳለውና ተጨማሪ የምርመራ ጊዜ እንዲሰጠው ፍርድ ቤቱን ጠይቋል። የተጠርጣሪዎቹ ጠበቃ አቶ አመሃ መኮንን እንዳብራሩት ይህ የፖሊስ ጥያቄ ህግን መሰረት ያደረገ አይደለም ብለው ተከራክረዋል። ማስረጃ የሚሰባሰበው ተጠርጣሪ እስር ቤት ሆኖ ሳይሆን ቢያንስ ፖሊስ ለጥርጣሬው መነሻ የሚሆነውን የማስረጃዎቹን ሀምሳ በመቶ ማቅረብ እንዳለበት ለፍርድ ቤቱ ማስረዳታቸውን ገልጸዋል። የሚያዙ ግብረ አበሮች አሉ ለተባለውም ቢሆን ተጠርጣሪዎቹ መያዛቸውን በሀገርም ሆነ በውጭ የተሰማ ስለሆነ በእስር እንዲቆዩ ለመጠየቅ በቂ ምክንያት አይሆንም። ይተረጎማል የተባለውም ሰነድ በእስር ይቆዩ ዘንድ ምክንያት ሊሆን አይችልምና ተጠርጣሪዎቹ በዋስ ሆነው ጉዳያቸውን በውጭ እንዲከታተሉ የአካል ሆነ ፍርድ ቤቱ አጭር ተለዋጭ ቀጠሮ እንዲሰጣቸው መጠየቃቸውን በውጭ ሲጠብቋቸው የነበሩ ጋዜጠኞች አስረድተዋል። ፍርድ ቤቱም የሁለቱን ወገን ክርክር ካዳመጠ በኋላ ተጨማሪ አስር ቀን የምርመራ ጊዜ ለፖሊስ ሰጥቶ ግንቦት ዘጠኝ ቀን ሁለት ሺህ ስድስት ዓመተ ምህረት ተከሳሾቹን እንዲያቀርብ ትእዛዝ ለፖሊስ ሰጥቷል። ጠበቆች ወይም ሌሎች ዘመዶቻቸው ተጠርጣሪዎቹን እስከ ዛሬ ጎብኝቷቸው እንደማያውቁ የገለጹት አቶ አምሃ ዛሬም ደንበኞቻቸውን ለማነጋገር ከቀትር በፊት ወደ ማዕከላዊ ምርመራ ቢሄዱም ሳይፈቅድላቸው እንደተመለሱ ለፍርድ ቤቱ ገልጸዋል። ፍርድ ቤቱም ተጠርጣሪዎቹ ሕግ በሚያዘው መሠረት ቤተሰቦቻቸው፣ የሕግ ጠበቆቻቸው፣ ወዳጅ ዘመዶቻቸው እንዲጎበኟቸው ለፖሊስ ትዕዛዝ እንደተሰጠ ተናግረዋል። ችሎቱ ዝግ መሆኑን ወደ ፍርድ ቤቱ ለመግባትና ጉዳዩን ለመከታተል ሲጠብቁ ለነበሩት ጋዜጠኞች፣ የተጠርጣሪ ቤተሰቦች፣ ዲፕሎማቶችና ሌሎች ታዛቢዎች የተናገሩት የመጀመሪያዎቹን የተጠርጣሪ ቡድን ያመጧቸው የፖሊስ አባላት ናቸው። ናትናኤል ፈለቀ አጥራፉ በረሄና ኤዶም ካሳይ በእጆቻቸው ሰንሰለት ገብቶ በፖሊስ ታጅበው ወደ ችሎት ሲያመሩ ፖሊስ ከጠበቆች በስተቀር ማንም ወደ ችሎት እንዳይገባ አግዷል አንዳንድ የፖሊስ አባላትም በቃላት ሲያስፈራሩ ተደምጠዋል ሁለተኛው የተጠርጣሪዎች ቡድንም ማለትም ተስፋለም ወልደየስ አስማማው ኃይለ ጊዮርጊስና ዝላለም ዘላለም ክብረትም የመጀመሪያ ቡድን እንደወጣ ወደ ችሎቱ በተመሳሳይ ሁኔታ ገብተዋል ነገ ሦስተኛው ቡድን ማለትም በፈቃዱ ኃይሉ አቤል ዋበላና መሐሌት ፋንታውን እዚሁ ፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ወንጀል ችሎት እንደሚቀርቡ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ